የዲ ደብልዩ ዜና። ጤና ስጥልን አድማጮች ዜና እናሰማለን። በቅድሚያም ዋና ዋናዎቹን እስራኤል በደቡብ ጋዛ በምትገኝ የረፋሕ ከተማ እያካሄደችው ባለው ጥቃት 35 ፊልስጤማውያን መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታወቀ። በጀርመን በህዝብ በተመረጡ ፖለቲከኞች ላይ እየደረሰ ያለው የዓመፅ ጥቃት እንዳሳሰባቸው የጀርመን ፕሬዚዳንት ገለጹ። ፕሬዚዳንቱ ይህን የገለጹት ጀርመን የምትተዳደርበትን መሠረታዊ ሕግ የጸደቀበትን 75ኛ ዓመት ዛሬ በበርሊን በተከበረበት መድረክ ነው። ኖርዌይ ለሩሲያውያን አገር ጎብኚዎች ድንበሯ እንደምትዘጋ አስታወቀች። ዜና በዝርዝር። በኒጀር በተፈጸመ አዲስ ጥቃት ሁለት ወታደሮችና አንድ ሲቪል ዜጋ መገደላቸውን የሀገሪቱ ጦር አስታወቀም። ጥቃቱን የፈጸሙት በሞተር ብስክሌት የመጡ የተባሉ ወደ ሀያ የሚሆኑ ታጣቂዎች ናቸው ተብሏል። ጥቃቱ የተፈጸመው ታላባሪ በምትባል ገጠራማ መንደር ሲሆን፣ መንደሯ ከማሊና ቡርኪና ፋሶ ጋር ትዋሰናለች። በአካባቢው ከአልቃይዳ ጋር ግንኙነት አላቸው የተባሉ የሚጠረጠሩ በስፋት የሚንቀሳቀሱበት ቦታ እንደሆነ አጃንስ ፍራንስ ፕረስ ዘግቧል። እስራኤል በደቡብ ጋዛ በምትገኝ የራፋህ ከተማ እያካሄደችው ባለው ጥቃት 35 ፍልስጤማውያን መገደላቸውን የጋዛ ጤና ጥበቃ ሚኒስቴር አስታወቀም። የአካባቢው ነዋሪዎች ለሮይተር እንደገለጹት ደግሞ የእስራኤል ታንኮች በዛሬው ዕለት ወደ ራፋህ ከተማ ተጠግቷል። አንድ ስማቸው እንዲጠቀስ ያልፈለጉት የዓይን እማኝ ለዜና ወኪሉ እንዳሉት የእስራኤል ጦር በተቆጣጠራቸው ቦታዎች ከባድ ፍንዳታና ጭስ መመልከታቸውንና ከባድ ጊዜ እያሳለፉ መሆኑን ተናግረዋል። የእስራኤል የመከላከያ ሰራዊት በበኩሉ በራፋህ የተደበቁትን የመጨረሻዎቹን የሐማስ ኃይሎችን ለማዳከም ከማጥቃት ውጪ ሌላ አማራጭ የለኝም ብሏል። ጦሩ በራፋህ ጥቃት ከተጀመረበት ጊዜ አንስቶ በርካታ የሐማስ የውስጥ ለውስጥ መንገዶችና ወታደራዊ ይዞታዎችን ማውደሙንም አክሏል። ወደ ታላቋ ብሪታንያ የሚፈልሱ ስደተኞች ቁጥር መቀነሱን የሀገሪቱ የስታስቲክስ ቢሮ አስታወቀም። ይህ የስደተኞች ቅነሳ አገሪቱ ስደተኞችን ወደ ሩዋንዳ ከመመለሷ ጋር ተያያዥነት ይኑረው አይኑረው መስሪያ ቤቱ የገለጸው ነገር የለም። እንደ ጎርጎሮሳውያን አቆጣጠር በ2023 እስከ ህዳር ወር ወደ 685000 ስደተኞች ወደ ሀገሪቱ የገቡ ሲሆን በ2022 በነበረው ተመሳሳይ ወቅት 764000 ስደተኞች ወደ ሀገሪቱ መግባታቸውን መስሪያ ቤቱ አስታውቋል። ይህም በ79 ሺህ መቀነሱን ያመላክታል። ታላቋ ብሪታንያ ስደተኞችን በግዳጅ ወደ ሩዋንዳ ለመላክ የያዘችው እቅድ በፍርድ ቤት ትእዛዝ ለጊዜው ተገጥቶ የነበረ ሲሆን የሀገሪቱ የሕግ መወሰኛ ምክር ቤት ረቂቅ አዋጁን ካጸደቀ በኋላ ግን በበጎ ፈቃደኝነት የተባለለትን የመጀመሪያ ዙር ወደ ሩዋንዳ የመመለስ ተግባር ተከናውኗል። ይህም ተጠናክሮ እንደሚቀጥል ይጠበቃል። ይህ ዶች ቨለ ነው። በጀርመን በህዝብ በተመረጡ ፖለቲከኞች ላይ እየደረሰ ያለው የአመፅ ጥቃት እንዳሳሰባቸው የጀርመን ፕሬዝዳንት ገለጹም። ፕሬዝዳንቱ ይህን የገለጹት ጀርመን የምትተዳደርበትን መሠረታዊ ህግ የጸደቀበትን 75ኛ ዓመት ዛሬ በበርሊን በተከበረበት መድረክ ነው። በበዓሉ በርካታ ታዳሚዎች የተገኙ ሲሆን ለጸጥታ ጥበቃው ከአንድ ሺ በላይ ፖሊሶች መሰማራታቸውን ታውቋል። በየቀኑ ሊባል በሚችል መልኩ በፖለቲከኞች ላይ ስለሚደርስ አካላዊ ጥቃት ሪፖርቶች እየደረሱን ነው ያሉት ፍራንክ ቫልተር ሽታይን ማየር ይህም በጥልቅ እንዳሳሰባቸው ተናግሯል። በበዓሉ የጀርመን መርሃ መንግሥት ኦላፍ ሾልስን ጨምሮ በርካታ ባለሥልጣናትና ጥሪ የተደረገላቸው እንግዶች የተገኙ ሲሆን በዓሉ በከፍተኛ የጸጥታ ጥበቃ ስር መከናወኑን የጀርመን ዜና አገልግሎት ዲፒኤ ዘግቧል። ሩሲያ ያለብንን የአየር መቃወሚያ እጥረት እንደ በጎ እድል በመውሰድ ጭካኔ የተሞላበት ጥቃት እየፈጸመችብኝ ነው ሲሉ የዩክሬን ፕሬዚዳንት ቮሎዶሚር ዜለንስኪ አስታወቁም። ዜለንስኪ በማኅበራዊ የትስስር ገጻቸው ያሰፈሩትን መልእክት ጠቅሶ አዣንስ ፍራንስ ፕረስ እንደዘገበው አሸባሪ ያሏትን ሩሲያ በድንበራችን አቅራቢያ የሚገኘው የሚሳይል ማስወንጨፊያዎች የምናወድንበት በቂ የአየር መቃወሚያ ስርዓት የሌለን መሆኑ እንደ በጎ እድል በመጠቀም ጨካኝ የሽብር ጥቃት እየፈጸመችብን ነው ብለዋል። ሩሲያ ዛሬ በምስራቅ ዩክሬን በምትገኘው በካርካይቭ ግዛት በፈጸመችው የሚሳይል ጥቃት ሰባት ሰላማዊ ሰዎች ሲገደሉ ስድስት ቆስሏል። በሌላ የሚሳይል ጥቃት ደግሞ አንድ ምንነቱ ያልተገለጸ የግለሰብ ድርጅት ተመጥቶ ከፍተኛ የእሳት ቃጠሎ ማስነሳቱን የአካባቢው ባለሥልጣናት ተናግረዋል። በሌላ ዜና ዩክሬን በሩሲያዋ የቤልግሮድ ግዛት በፈጸመችው የድሮን ጥቃት ሁለት ሰዎች መገደላቸውን የአካባቢው አስተዳዳሪዎች ገልጸዋል። ባለሥልጣናቱ አክሎም ዩክሬን ወታደራዊና የሲቪል ኢላማዎችን እሳት ላይ ጥቃት እየፈጸመችብን ነው ሲሉ ከሷል። ዩክሬን ግን ጥቃቶቹ በወታደራዊ እንጂ ሲቪል ተቋማት ላይ አይደሉም ሲትል ማስተባበሏን የዘገበው አዣንስ ፍራንስ ፕረስ ነው። ኖርዌይ ለሩሲያውያን አገር ጎብኚዎች ድንበሯን እንደምትዘጋ አስታወቀች። የረዥም ጊዜ የኖርዌይ ቪዛና ወደ አውሮፓ አባል ሀገራት መንቀሳቀስ የሚያስችል የሸንገን ቪዛ የያዙ አገር ጎብኚዎች በኖርዌይ በኩል መግባት ይችሉ ነበር። ይህ ግን በያዝነው ወር መጨረሻ ሙሉ በሙሉ ዝግ ይሆናል ነው የተባለውም። የሰሜን ጦር ቃል ኪዳን አባል ግን ደግሞ የአውሮፓ ሕብረት አባል ያልሆነችው ኖርዌይ ሩሲያን በዩክሬን ላይ ወረራ ከፈጸመችበት በኋላ ሌሎች ሀገራት እንዳደረጉት ሁሉ ለአገር ጎብኚዎች ተሰጠው የነበረውን ቪዛ መስጠት አቁማ ነበረ። ይሁንና በእጃቸው የረዥም ጊዜ የሀገሪቱ ቪዛ አሊያም የሸንገን ቪዛ የያዙ አገር ጎብኚዎች ግን እስካሁን ድንበር አቋርጠው መግባት ይችሉ ነበረ። ከሚቀጥለው የጎርጎሮሳውያኑ አቆጣጠር ግንቦት 29 ጀምሮ ግን ኖርዌይ ለአገር ጎብኚዎች ሩሲያውያን ድንበሯን ዝግ እንደምታደርግ የሀገሪቱ የፍትህና የጸጥታ ጉዳዮች ሚኒስቴር ኢማን ኢንገር አስታውቋል። ለስራ ለትምህርትና የቅርብ ቤተሰቦቻቸውን የሚጠይቁት ግን በልዩ ሁኔታ እንደሚስተናገዱ ሚኒስቴሩ አክሏል ሲል የዘገበው አዣንስ ፍራንስ ፕረስ ነው። ይህ ዶች በለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎቹን አንዴ በድጋሚ ላስታውሳችሁ። እስራኤል በደቡብ ጋዛ በምትገኝ የራፋህ ከተማ እያካሄደችው ባለው ጥቃት 35 ፍልስጤማውያን መገደላቸውን የጋዛ የጤና ጥበቃ ሚኒስቴር አስታወቀም። የተገደሉት ፍልስጤማውያን ሲቪሎች መሆናቸውንም ሚኒስቴር መስሪያ ቤቱ አክሏል። በጀርመን በሕዝብ በተመረጡ ፖለቲከኞች ላይ እየደረሰ ያለው የአመፅ ጥቃት እንዳሳሰባቸው የጀርመን ፕሬዝዳንት ገለጹም። ፕሬዚዳንቱ ይህን የገለጹት ጀርመን የምትተዳደርበትን መሠረታዊ ሕግ የጸደቀበትን ሰባ አምስተኛ ዓመት ዛሬ በበርሊን በተከበረበት መድረክ ነው። ኖርዌይ ለሩሲያውያን አገር ጎብኚዎች ድንበሯን እንደምዘጋ አስታወቀች። የረዥም ጊዜ የኖርዌይ ቪዛና ና ወደ አውሮፓ አባል ሀገራት መንቀሳቀስ የሚያስችል የሸንገን ቪዛ የያዙ አገር ጎብኚዎች በኖርዌይ በኩል መግባት ይችሉ ነበረ። ይህ ግን በያዝነው ወር መጨረሻ ሙሉ በሙሉ ዝግ ይሆናል ነው የተባለው ዜናው 不是好不敢。